በአምቦ ከተማ ለሁለተኛ ቀን በቀጠለው የተቃውሞ ሰልፍና በተከተለውም ግጭት የሰው ህይወት መጥፋቱን በተቃውሞ እንቅስቃሴው ከተሳተፉ መካከል አንዳንዶች ተናግረዋል። ትናንት አመሻሹ ላይ የሶስት ሰዎች ህይወት ያለፈ መሆኑን የከተማይቱ ሆስፒታል ምንጮች ሲያረጋግጡ፣ አያይዘውም ይህ ዘገባ እስከጠናቀረበት ሰዓት ድረስ በጥይት ቆስለው ለህክምና እርዳታ ወደ ሆስፒታል የመጡትን ሰዎች ቁጥር አስር መድረሱን ነው እነኚሁ ምንጮች ያስታወቁት። ግጭቱን ተከትሎ በሰውና በንብረት ላይ የደረሰውን ጉዳት እያጣሩ መሆኑን ለአሜሪካ ድምፅ ያስረዱት የከተማይቱ ከንቲባ በበኩላቸው የጸጥታ ችግሩ እንዳይባባስ የአገር ሽማግሌዎች አባገዳዎችና የሃይማኖት አባቶች ሰዎች፣ በእንቅስቃሴዎቹ የሚሳተፉትን ወጣቶች እንዲያረጋጉ ጥሪ አቅርበዋል። ናኮር መልካ ዝርዝሩን ይዟል። የፖለቲካ ታጋይና የኦኤምኤን ስራ አስኪያጅ አቶ ጀዋር መሀመድ ላይ ሊፈጸም የነበረ የተባለ ጥቃትን በመቃወም ዛሬም በሁለተኛ ቀን ለተቃውሞ መውጣታቸውን ወጣቶቹ ይናገራሉ። ከወጣቶቹ መካከል ለደህንነቴ ስለምሰጋ ስሜ እንዲጠቀስ አልፈልግም ያለ ወጣት በፖሊስና ወጣቶች መካከል በተፈጠረው ግጭት የሰው ሕይወት ጠፍቷል ይላል። ዛሬ ቴሌ አካባቢ ተሰብስበው የነበሩ አስር ሰዎች ተመተዋል። ከአስሩ ሰዎች የአራት ሰዎች ህይወት አልፏል። ከእነሱ መካከል አለማየውና ኦሊፈን የሚባሉ ልጆች ይገኙበታል። በአሁኑ ጊዜ የአምቡ ከተማ ብጥብጥ ውስጥ ነው ያለው። የአቶ ጀዋር መሐመድ ጠባቂዎችን ለማንሳት የተፈጸመው ተግባር በማንኛውም መመዘኛ ተቀባይነት የሌለው እና ስህተት መሆኑን የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ትናንት ገልጸዋል። በሰጡት መግለጫም ድርጊቱ መንግስት እንደማያውቀው እና ማን እንደፈጸመው ተጣርቶ እርምጃ እንደሚወሰድ እና ለህብረተሰቡም ይፋ እንደሚደረግ ተናግረዋል። ተቃውሞው ታዲያ ለምን ቀጠለ? ወጣቱ ተከታዩ ምላሽ ሰጥቷል። የምክትል መስተዳድሩ መግለጫ እኮ የሚያረጋጋ አይደለም። የሰጡት መግለጫ ይህንን ተግባር የፈጸመውን አናቅም እያሉ ነው። አሁን የምንፈልገው ግድያው እንዲቆም ነው። ተግባሩን የፈጸመው ግለሰብም ወደ ሕግ ቀርቦ ቅጣት ማግኘት ይኖርበታል። ይህ ከሆነ ሁኔታውን ሊያረጋጋ ይችላል ብዬ አስባለሁ። ሕይወታቸው አልፏል የተባሉ ግለሰቦችን ቤተሰብ ስልክ አግኝቼ ለመጠየቅ ያደረግኩት ጥረት አልተሳካም። የአምቦ ሆስፒታል ሐኪም ዶክተር ጌቱ ትናንት አመሻሹን ሶስት ሰዎች መሞታቸውን አረጋግጠው ዛሬ በነበረው የሰልፈኞችና ጸጥታ አካላት ግጭትም ስለደረሰው ጉዳት ገልጸዋል። እኛ ጋር ከደረሱ አስር ሰዎች መካከል ከፍተኛ የሕክምና ክትትል የሚደረግበት ክፍል የገባ አንድ ሰው ብቻ ነው። እስካሁን ህይወቱ ያለፈ ሰው የለም። ነገር ግን ጉዳታቸው ከፍተኛ ነው። የአምቦ ከተማ ከንቲባ አቶ ተረፈ በጣዳ ትናንትና ዛሬ በነበረው የተቃውሞ ሰልፍ የጸጥታ አስከባሪዎችና ሰልፈኞች መካከል ግጭት መፈጠሩን አስረድተው ከተማው ካለበት የጸጥታ ሁኔታ አንጻር በሰውና ንብረት ላይ የደረሰውን ጉዳት ማጣራት አልቻልኩም ብለዋል። ሁኔታው እንዲረጋጋም ሁሉም የደርሻውን እንዲወጣ ጥሪ አቅርበዋል። ሁኔታው እንዲረጋጋ ለማድረግ የከተማችን ነዋሪዎች፣ ወጣቶች፣ የአገር ሽማግሌዎች የሃይማኖት አባቶች እና አባገዳዎች ሰላም እንዲወርድ የድርሻቸውን መወጣት አለባቸው። ጥያቄ ያለውም አካል ካለ በሰላማዊ መንገድ ማቅረብ ይችላል። የከተማችን ማህበረሰብ ሰላሙን ወደ ቀድሞ ለመመለስ እንዲረባረብ ጥሪ አቀርባለሁ። ሰልፉ ወደ ግጭት እንዲቀየር አድርገዋል ያሏቸውን አካላት እገሌ ብለው ባይጠቅሱም ለመያዝ ጥረት እየተደረገ ነው ሲሉ ገልጸዋል። በዚህ ዙሪያ ተጨማሪ መረጃ ለማግኘት የከተማውን ፖሊስ አዛዥ እና ተወካያቸውን ለማግኘት ያደረግኩት ጥረት አልተሳካም። በከተማ የንግድ የንግድና ትራንስፖርት እንቅስቃሴ ዛሬም ቆሟል። መንገድ ተዘግቶ ጎማን በየመንገዱ ሲቃጠል ይታያል። ከተማዋ በተኩስ ርምታ ስትናጥ ቆይታ፣ ከሰዓት ግን የመከላከያ ሰራዊት በመግባቱ ሰልፈኞች ከመንገድ ዞር ብለው ሰዎች እንቅስቃሴ እያደረጉ ነው። ለአሜሪካ ድምፅ ናኮር መልካ ከአምቦ